በትናንትናው ምሽት ዝግጅታችን የተጀመረ የሰጣ ገባ ክርክር ይሆናል። የሁለቱን የኢህአደግ አባል ፓርቲዎች ህወሀትንና አዴፓን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫ መነሻ ያደረጉ የሁለት ወገን እይታዎችን ያንጸባርቃል ተከራካሪዎቹ አቶ የማነ ካሳ በመቀሌ ዩኒቨርሲቲ የሕግ መምህር እና አቶ ባንታየው ፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንቱ ክርክራቸው እልባት ካደረገበት ይንደረደራል። አቶ ባንታየው በተለይ የቅርቡን ድንገት በቅርቡ የተፈጸመውን የእነኝህን የባለስልጣናት ግድያ ተንተርሶ በተራ ቁጥር ሁለት ላይ በህወሀት ማዕከላዊ ኮሚቴ የተሰጠው መግለጫ ሶስተኛ ወገን አለበት በሚል ማሳበብ፣ ሌሎች ረጃጅም እጆች አሉበት ወዘተ በሚል ህዝቡን ማወናበድ መቆም አለበት ይላል። ከዚህ ውጪ የውስጡ ችግሮችን ለመሸፈን ጥፋቱን በሶስተኛ ወገን እየተሳበበ ነው ይላል። አዴፓ በሌሎች ወገኖች ላይ አሳቧለን ግድያዎች እየከሰሰ ነው የሚል አንድምታ ያለው ጽሑፍ ነው። ስለሱ የሚያውቁትም የተረዱትም ነገር ካለ በአጭሩ ባና የታሰብ ሁለቶችን ይሄ ህግን ትክክለኛ ወንጀለኞችን ለመለየት የሚካሄደውን የፍትህ ስርአት አሰራር ውስጥ ጣልቃ እየገቡ የፖለቲካል ስቴትመንት ከመስጠት ሊቆጠቡ ለሀገራችን ይጠቅማል ብዬ አስባለሁ። እነዚ አይነት ነገሮች የተፈጠረው አይነት ግድያ የሀገራችን ፖለቲካ ሀያ ሰላሳ አመት ወደኋላ የሚመልስ ነው። እንደገና የመጠፋፋት ፖለቲካ ባህልን የሚያመጣ ነው። ስለዚህ እዚህም የተመለከተ ጉዳይ ተገቢ በሆነ መንገድ በፍትህ ስርአቱ ተጣርቶ ወንጀለኛው እንዴት ለተቀነባበረ ባልወጣበት ሁኔታ ከሁለቱም ወገን የሚሰጥ እንደዚ አይነት አሉባልታ ጠቃሚ ነው ብዬ አላስብም። በዚህኛውም ጎራ በዛኛውም ጎራ ማለት ነው። መልካም። አቶ የማኔ የእርስዎ እድል ነው። ቅድሚያ በአቶ ባንታየሁ የቀረቡትን ጭብቶች ተከታትለዋል። በአጠቃላይም እርስዎ እስከሚረዱት ህወሓት ያቀረበው ቀደም ብሎ እንደተነሳው አዴፓን ተጠያቂ ያደረገበት መግለጫ በእርስዎ አይን እንዴት ይመዘናል? አው እንግዲህ ኳሊቲ ያርገን በደንብ ተጠንቅቀን ነው እንትን መስጠት ያለብን። የሚመስለው እንግዲህ በቅርብ ጊዜ ያጋጠመው ፈተና፣ ግድያ ሁኔታ በአማራ ክልል የሚጣ ከፍተኛ ባለስልጣናት፣ ይህም በመከላከያ ከፍተኛ መኮንኖች ላይ የደረሰውን መሰረት ማድረግ እንደ ምክንያት ነው የሚለው። እንዲም እንደ ምክንያት በማድረግ ነው መግለጫም። ሲበቃ እንግዲህ ካውዝ ነው ብቸኛ ምክንያት ክብርግን ሊወሰድ አይገባም። እና በተለይ ስለዚህ ተጠያቂ ያደረገው አማራ ክልል ላይ በአመራሮቹ የደረሰውን

ስለዚህ ሁኔታዎች በተለይ በአማራ ክልል ርዕሰ መስተዳድር የቤት ባለስልጣናት ላይ የተፈጸመውን ነው ለይት የሚያስቀምጠው። ይህንም እንዲያጣራ ነው ጭምር የሚለው። ይቅርታ የሚጠይቀው ደግሞ አጠቃላይ ሲስተሙ ላይ ለተፈጠረው ችግር አዱታ ከፍተኛ የችግር ተዋናዊ ነው የሚለውን ነው የሚያሳየው፣ እና ይህ መቃጥለ ብናየው የሚል ነው። አቶ ባንታየው የኢህአዴግ ስሪትን መሰረት አድርገው ያነሱት ነገር አለ። ሲመሰረት የዋት ላይነት መሰረት ያደረገ የኢህአዴግ ስሪት ነው የነበረው የሚለው እንግዲህ ሲመሰረት ግልጽ ነው ህወሀት የተጠናከረ ነበር። ስለዚህ አንድ ላይ አንድ አጀንዳ ይዘው ሲመሰረቱ እንግዲህ ቀደም ብሎ የነበረው ኃይል የበላይነት ሊኖሩ የማገዝ ሁኔታ ክስ ስለሚመጣል ያንን ተከትሎም እስከኋላ ተወሰኑ ኢምፓክት ሊኖረው ይችል ይሆናል። ቀድመን ብ ያለሁኝ አራቱም የኢህደግ ድርጅቶች አንድ ግምገማ አብይ አህመድ ከምንመርጣቸው አንድ ወር ናም በፊት በተለይ መጥተው የህወሀት የበላይነት የትግራይ የበላይነት የሚል አጀንዳ ሆኖ መግለጫ ሰጥተዋል። እንግዲህ ሁለት ነገር ነው። አንድ ህወሀቶች ሂደዋል፣ ተመተዋል። ከስልጣን ስለተመቱ ትላለህ። አሁን ደግሞ እነሱ አለበት ትላለህ። የለም የደከመ ነው እያልክ ተመልሰ ደግሞ እሱ እጁ አለበት እያልክ ስለዚህ የበላይነት የሚለው አሁንም ተመልሰ እስካሁን ድረስ ማንሳቱ ተገቢ አይመስለኝም። የአዴፓ መግለጫ ነው፣ ወደዛ ስለሚመጣ አልገባም እንጂ ከዚህ ጋር የሚቃረን ነገር የተቀመጠ ነው ያለው። እዛ ስንደርስ እንዴት እንደሚቃረን ለማንሳት ሞክራለሁ። ያስተላለፍ ለውጥ ለማድረግ የሚለው አሁን በሀገራችን ያጋጠምን ትልቅ አደጋ ተማጆር ሹም የሚያክል በደህንነትና በሀገር ሉዓላዊነት ጥበቃ ላይ ትልቅ አስተዋጽኦ ያላቸው ሰዎች እራሳቸውን መጠበቅ የማይችልበት ሁኔታ የደረስንበት ሁኔታ፣ ሰው በቢሮ የሚገደልበት፣ ስራው ላይ ያለ የሚገደልበት፣ ቤቱ ላይ ያለ የሚገደልበት፣ ታላቅ ባለስልጣን ማለት ነው። ይሄ አሳንሰን የሀይል አሰላለፍ ለማድረግ ነው። እንግዲህ ይሄ ከመናቅ የተነሳ ይመስለኛል። ይህ ችግሩ አሳንሶ ከማየት ይመስለኛል። እንግዲህ ሀይል አሰላለፍ ይህ የፖለቲካ ሁኔታ ነው። እንግዲህ ፖለቲካ እኛ ደግሞ ፋክቶችን ላይ ማውራት ያው የፍርድ ቤት ጉዳይ ነው የሚሆነው። አንድ ፓርቲ ግን እንደዚህ እንደዚህ ችግር አለ ይህንን ነገር ካላስተካከል አብሬ መፍራት አይችልም ማለቱ ምንም የሚያስወቅሰው የለም ማለት አልነበረበትም ማለት ነበረበት ሊያከራክር የሚችል ሁኔታ ሊሆን ይችላል። ማለቱ ግን ሀይል አስተላለፍ የሀይል ምናምን አዴፓን በማግለል ብሎ ያነሳጣል አንተ ፓንታየ ማለት ተመልሶ መሀን ፌዴራል ኢህአዴግ ውስጥ ሀይል አሰላለፍ ለማድረግ መጀመሪያ ህወሀትን ያገለለው እኮ አዴፓ ነው። አቶ ዮሀንስ ባያሉ ምንድን ነው ያሉት? የከሰረ ፖለቲካ እኮ ነው ያሉት። ስለ ጸቅታ ውስጥ ስለያጋጠመው ነገር ሲነገር እኮ ኦሮማራ የሚባለውን መረሃዛ ስምነት ኦፊሻሊ በሆነ መልኩ አምቦ ላይ ስኪመት ድረስ ማነው እስኪ ህወሀትን መጀመሪያ አስቀድሞ ከኢህአዴግ ለማውጣት አሰላለፍ ሴት ያደረገው? ይህንን ማሳበብ አያስፈልግም ነው። እንድትቀባበሉ ላርጋት የማነ ባጫጭሮ ከመለሳችሁልኝ በርከት ያሉ ጥያቄዎችን ለማንሳት እድል ይፈቅድልናል። አቶ ባንታየሁ በአቶ ይማነው የተነሱትን ተነስተኝ ነገሮች ተከታትለዋል። ለተነሱት ሐሳቦች የእርስዎን እይታ እንከታተል እንከታተልና ሌሎች ጥያቄዎችን አስከትላለሁ። እሷን ስግራለ እንግዲህ ይሄ ክፍተት ነው ሰራካ ያሰለጣ ትንተና ብዙም ጠቅም አይመስለኝም። በተለይ እንደ አካደሚክ ኢንስቲትዩሽን እንዳለ ሰው ተቀለበት ምንድን ነው የሀገር ላይ ለውጥ እንዲመጣ ሀያ ሰባት አመት ውስጥ የሚሊዮኖች የሚቆጠሩ ህዝቦች ተቆጣደርሶባቸዋል። በቢሊዮኖች የሚቆጠሩ የሀገሪቷ ህዝብ ባል ታይቶ የማይታወቅ መንገድ ተዘርፏል። ሰፋ ያለ ሰብአዊ ዲሞክራሲያዊ መርች ስጠጣ ትጠጣጠቅ ተካሂዷል። ሀገር ታይቶ የማይታወቅ ሀገረ መንግስቱ በኢትዮጵያ ታሪክ በዚህ መንገድ ተዳክሞ አያውቅም። እዩ ተከስቷል። ኢትዮጵያ እ ተከሰተው እንግዲህ በህወሓት የበላይነት የሚዘወረው ኢህአዴግ ሲመራው የነበረው መንግስት ነው። ከዚህ ሰቆቃ ከዚህ ሁሉ በደሎች ውስጥ በግንባር ቀደም እንደ እንደተቀማሽ የነበረ የአማራ ህዝብ። ስለዚህ ኢህአዴግ ውስጥ ባላንስ መጣ ስንል ይህ የአማራ ህዝብ ስለታገለ፣ የኦሮሞ ስለታገለ፣ ሌላው ኢትዮጵያ ስለታገለ ኢህአዴግ ውስጥ አለው አማራን ህዝብ ወክሎ እየተንቀሳቀሰ ያለው የአማራ ዴሞክራሲያዊ ፓርቲ የህዝብን ገንድ ይህ ሰቆቃ እንዲያበቃ ስለሆነ የታገ ነው። ይህን ሪፍሌክት ማድረግ አለ። ለእኔ የአማራ ዲሞክራቲክ ፓርቲ መግለጫ አንደኛ፣ አዴፓ በማዕከላዊ መንግስት ላይ የሀገር አንድነት የመጠበቅ ሀላፊነትን ና በክልሉ ህዝብና ክብርና ጥቅም ደግሞ በማስጠበቅ ኃላፊነት መካከል ያለውን ውዝግብ ወደ ህዝቡ መወገን ማስታረቅ የሚያሳይ ነው። እንዲህ እንደዚህ ብሎ ኢቨንቶች ግለሰቦች የተናገሩትን የአንዳንድ ነገሮች ተፈጥሮ መሰረት አድርገን የሚሰጠው ክስተትን መሰረት ያደረገ ትንተና ብዙ ይጠቅማል ብዬ አላስብም። አጠቃላይ ያለው ነገር የኢህአዲ ቀደም ቅስቁት የኢህአዴግ ስሪት ነው። ኢህአዴግ የተፈጠረው አንድ አጣጣኪ ትክክል እናድርገው ማለት ፓርቲ ነው እያወራን ያለ ነው። ስለ ሕዝቡ አጠቃላይ ኢትዮጵያ ሕዝብ እስካሁን የደረሰ ችግሮች ከሆኑ መለክ ያለ ለየብቻ ነው። ስለዚህ ስለ ፓርቲዎቹ ግንኙነት ነው እያወራን ያለ ነው። ምናልባት አጣጣ እንዳይሰትዩ ነው አጠቃላይ አቶ የማን አጠቃላይ ክስተቱን የተፈጠሩ በየ ጊዜ የሚፈጠሩ ባለፈው ነበር የደረሰውን አደጋ ወይም ወደፊት የሚደረሰውን ክስተቶችን ብቻ መ ረት አድርገን የሚሰጠው የፖለቲካ ስንተና ጠቃሚ አይደለም። አጠቃላይ ይሄ መዋቅራዊ የሆነ ችግር ነው። ኢህአዴግ መዋቅራዊ የሆነ ችግር ነው። የሀገሪቷ መዋቅራዊ የሆነ ችግር ነው። ሀገሪቷ ትልቅ የሆነ ጦስ ውስጥ የገባችው ከሶስት ሚሊዮን በላይ ገመት የሀገር ውስጥ ተፈናቃይ ያፈራችው ብዙ ግድያዎች፣ ይሄ የፖለቲካ ባህላችን እዚህ የደረሰው መዋቅራዊ የሆነ ሀገሪቷ ውስጥ ኤክስፐርመንት ሲደረግ የነበረ መዋቅራዊ ችግር ስለነበረ ነው። ህዋትን ደፍቶ የማከላሚ ውስጥ የማይገባውን ሚና ያስፈጣው ይህ መዋቅራዊ ችግር በህዝቡ ትግል ስለተደረገበት ስለዚህ የምናየው በህወሓት የሚመራው አካል የድሮውን ህጅሞኒክ የሆነውን ሚና በኢትዮጵያ ፖለቲካል ኢኮኖሚ የማይገባውን ሚና ለመውሰድ አሁን እንደገና አስተላለፍን ቀይሮ መስጫጫት። ሌላው ደግሞ የኢትዮጵያ ህዝብ ይህ ለውጥ እንዲመጣ በግንባር ቀደም የታገሉት የኢትዮጵያ ህዝቦች ይህ ለውጥ እንዲቀጥል ያለውን ወገንተኝነት ያሳየበት ነው ነው የማስበው መልካም። ወደ ሁለተኛው መግለጫ ይዘቶች እንሻገር። ከዝርዝሩ ዋና ዋናውን ጭብጦች አነሳለሁ። የአዴፓ ስራ አስፈጻሚ ኮሚቴ የሰጠው መግለጫ የድርጅታችን አዴፓ ስራ አስፈጻሚ ኮሚቴ ሰኔ አስራ አምስት ቀን ሁለት ሺህ አስራ አንድ ዓመተ ምህረት ሲል ይንደረድራል። በክልሉ መንግስት ላይ ተሞክሮ ሙሉ በሙሉ በከሸፈው መፈንቅለ መንግስት እና በከፍተኛ አመራሮቻችን ላይ በተፈጸመው የግፍ ግድያ ምክንያት የማዕከላዊ ኮሚቴያችን፣ ቀኑን ይጠቅሳል፣ ሰኔ 21 ቀን 2011 ዓ ም ባደረገው አስቸኳይ ስብሰባ አቅጣጫዎች ላይ ተመስርቶ ወቅታዊና ቀጣይ የትግል አቅጣጫዎች ገምግሞ ሀምሌ አራት ቀን እየመከረ ባለበት ይላል። እዚህ ላይ ነው ጠንከር ያለውን ምላሽ የምንመለከተው በአዴፓ መግለጫ። በሰው ቁስል እንጨት ቢሰዱበት የሚል ቃል ይጠቀማሉ። በዚህ ነባራዊና ህሊናዊ ሁኔታ ውስጥ ሆነን ይላል፣ ከጥልቅ ሐዘናችን ሳንላቀቅ እንዲህ ያለ መግለጫ ለምን ወጣ ሲል ነው የሚተቸው። ከዚያ ግን ጠንከር ያሉ ሐሳቦችን አዴፓን በበኩሉ ህወሀትን አስመልክቶ ይሰነዝራል። አቶ የማነ ቀደም ብሎ በህወሀት መግለጫ እንዳደረጉት አጠቃላይ ጭብጡ ላይ ያለዎትን አስተያየት ባጭሩ እንስማ። ህወሀት ማዕከላዊ ኮሚቴ የሰጠውን መግለጫ ተከትሎ በዋናነት አዴፓም አድረስ የሚያደርግ ግብ ሁኔታ ስለሆነ ያለው እዛ መግለጫ ላይ አዴፓም መንስ እንደሚሰጥ እየተጠበቀ ነው። መስጠቱም መብት ነው ተገኝ ነው ብዬ ነው የማስበው። መስ እንዲሰጥ ስለሆነ መግለጫው ይስጥ ያለ መጀመሪያ ሊሆን ማለት ነው። ነገር ግን አጠቃላይ ያለውን ችግር ቀድም መጀመሪያ እንዳለ ሆኖ መግለጫው ግን የስራ አስፈጻሚውን ብቻ ነው የሰጠው። ማዕከላዊ ኮሚቴ ስላልሆነ የታየ በደንብ የተገመገመ አይመስለኝም። በጣም ሰፊ ነው።

ስል ቀይረ አብሮ ወይ ፓርቲ የሚሰራ ነበረ ከአስራ ዘጠኝ ሰባ ስምንት ዓመተ ምህረት ጀምሮ የአማራ ጠላት ያደረገ ምን ሲያደርግ ከአስራ ዘጠኝ ሰማንያ አንድ ጀምሮ ራሱን እየወቀስ ነው ያለው። የተጠና አይደለም የሚለው ለዚህ ነው ራሱን የሚመታ ነው። በስሜት እንትን የተባለ የአማራ ህዝብ ላይ ማላከቅ ማለት መግለጫውን አማራ ህዝብን ክብር የማይመጥም የሚል ነገር አለ እዚህ ላይ መግለጫው ላይ ከዚህ በፊት በተለየ መልኩ የአማራ ህዝብ ለማላከቅ እንደሚሞክሩ ይህ ግን እንዳልሆነ አማራ ህዝብ ሊገነዘብ መግለጫ ውስጥ አለና ሌላ የሚገርመው የሶስት ሺ አመታት ታሪክ በአስር በአራት አስርት አመታት የሰረዘ ትርት የህወሀት አድርጎ ያስባል። ብአዴን በዚያ ውስጥ የለም ወይ ቅድም ያልኩት ያሁኑ አዴፓ ሙሉ በሙሉ ከዲያላተ ያንስ በያሉ እንዳልኩ የተለየ ነው። ስለዚህ የተለየ ከሆነ የሀደግ አባላት አይደለም ማለት እንደፎር ህወሀትን አብረን የመስራታችን ግልጽ የሆነ ነገር ማለት ነው። ግል ሆነ ስለዚህ የራሷ ወንጀል የሚል ስም ማታ እውነተኛ ፌዴራል እስኪ ስለ ፌዴራል ችግሮች አለ በጣም የመጡ ችግሮችን ተዋናይ እኩል ሊወቀስ ሊወገብ የሚቀባው ነው። ይህ መግለጫዎቹ በጣም የሚገርመው የሀደግ ህወሓት መግለጫው ላይ ሁለት ጊዜ ሶስት ጊዜ ነው አዴፓ የሚለው ምክንያቱም አንድ ፓራግራፍ ነው ሀያ ዘጠኝ ጊዜ ትነግ ትነግ ትነግ እያልክ ዳስ በቃ የእንዱ ጨዋታ ነው የፌስቡክ ጨዋታ። ልክ ፌስቡክ እንትን ያሉትን አንተ የምንነሱሳን ንግስት ሲጠቀምበት የነበረ የራያ አስመላሽ ኮሚቴ ትነግ የሚለው ቃል የመጀመሪያ የተጠቀመው ስለዚህ እነነሱን ቃል ወስድ እዚህ ለመጠቀም መቻል ምን ሲያሳያል? ማለት መግለጫ መሰለኝ ይቻላል፣ ተገቢ ነው። የትግል አቅጣጫ ላይ ምን የሚያስቀምጠው ነገር የለም። የብስስት መልስ ነው። ምን ያክል አደጋ ውስጥ እንደነበቀ ግንኙነታቸው ነው የሚያሳየው። ስለዚህ ደግሞ ህወሓት በዚህ ሰዓት እንደዚህ ዜናብሬ መቀጠላቸው ማለት ነው ለማለት ነው። መልካም ሰአ ትንሽ ሻማ። አቶ ባንታየው በአቶ የማነ በቀረቡት ሀሳቦችም ይሄንን የአዴፓ ስራ አስፈጻሚ ኮሚቴም እንደሚገመገም እኔ እንግዲህ የአዴፓን የስራ አስፈጻሚ መግለጫ የማየው ከህወሓት ማዕከላዊ ኮሚቴ መግለጫ ጋር አያይዤ ነው። በእኔ አተያይ የህወሓት ማዕከላዊ ኮሚቴ መግለጫ ነው። ምክንያቱም ለአዴፓ ስራ አስፈጻሚ መግለጫ የህወሓት መግለጫ ለእኔ ተንኳሽ አንደኛው አብሮት የሚሰራውን ምንም እንኳ የራሳቸው የሆነ ችግር ቢኖርባቸውም የኢህአዴግ አባል ድርጅቶች በዚህ ደረጃ ወርደው እርስ በርሳቸው በይፋ ወጥተው እንደዚህ ሲወነጃጀሉ አይተን አናውቅም። ምክንያቱም ይህ ደግሞ አደጋ አለው። ኦፍ ኮርስ በኢህአዴግ ውስጥ የሚታየው ይህን የመሰለ ይፋዊ እርስ በርስ ወነጋ በሀገሪቱ ህዝቦች ላይ የሚያደርሰው ተጽዕኖ ከባድ ነው። ይህን የጀመረው እንግዲህ ህወሓት ነው። ከዛ በጣም በኔም ባስገረመኝ ሁኔታ የሀገሪቱን የመከላከያ አመራሮችም የኃይል አስተላለፉ አንዱ አካል አድርጎ በመቷል ነው መግለጫውን ያወጣው። ስለዚህ የዚህ ምላሽ ነው የአዴፓ ስራ አስፈጻሚ መግለጫ የአዴፓ ስራ አስፈጻሚ መግለጫ ውስጥ የተካተቱት አንደኛ ፍትህን እኩልነትንና ነፃነትን መሰረት ያደረጉ ይህ ግን ባለፉት ዓመታት በተለይ ህዋት በሚዘውረው የኢህአዴግ ውስጥ የኢትዮጵያ መንግድ ተነትገው የነበሩ ናቸው ታክትን ነው ሪዚል ያደረጉት አቶ የማነ ቅድም ሲጠቅስ እንደነበረው የአማራ ዴሞክራቲክ ፓርቲ የድሮ ብአዴን ከህዋት ጋር ሆኖ ያን ሰጠጣ ሲያደርስ የነበረ ድርጅት ነው። የእሱ ተከታይ በመሆን ይህምን ያጠያይቅ አይደለም። ነገር ግን ከለውጡ በኋላ አዴፓ የቅድም ኢህአዴግ ላይ ባላንስ አጧር ያልኩት የአማራ ዴሞክራቲክ ፓርቲ ለውጡ ያመጣው በዚህ ደረጃ ደረሰው ፖለቲካል ፓርቲ ነው። ስለዚህ የአማራ ህዝብ ሆኖ አጠቃላይ የኢትዮጵያን ህዝብ የተጨባጭ ሁኔታ ሪፍሌክት ማድረግ ነበረበት። ስለዚህ ማንንም አይደለም የሆነ ይችላል ህዋት በኢትዮጵያን ሀገረ መንግስት ባዋረደ መንገድ ሀገረ መንግስቱን ፕራይቬታይዝ ያደረገ ዓለም አቀፍ ግንኙነትን ፕራይቬታይዝ ያደረገ ቫይለንሱን የስቴትን ማሽነሪ ፕራይቬታይዝ ያደረገ በተለይ ደግሞ የአማራ ለብዙ ሰቆቃ የዳረገ ነው። ይህም አብዛኛው ኢትዮጵያ ህዝ እና ብሄር ብሄረሰቦቹ ይህም ባት መሀል ሪቪልድ ማድረግ በዛኛው ተነሳስቶ መወነጃጀል ወይ ምናምን አይመስለኝም። ማንም ያው ገበታውን ሌላውም ያውቀውን ፓክት ሪቪልድ ያደረገ ነው ይመስለኝ በዛም ምክንያት ነው እኮ ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው ይቅርታ የጠየቁበት በተለያየ ቦታ ሲደርስ የነበረውን ሰብአዊና ዲሞክራሲያዊ መብት ጥሰት፣ በሚሊዮኖች የሚቆጠሩ ሰዎች ጉዳት ጠቅላይ ሚኒስትሩ ቀርበው በተደጋጋሚ ይቅርታ የጠየቁበት እና ህወሓትም የነበረው ሚና ጦ አሁን በሚገባው ሚና እየተንቀሳቀሰ ያለበት አንደኛው ምክንያት ኢትዮጵያ ውስጥ ለውጥ የመጣው እነዚህ ሮጭነት መስለተገኙ ነው። ስለዚህ እኔ ያዴ ፓይ ፋስልጣን የአቋም መግለጫ እንደ አንድ ፖለቲካል ፓርቲ ኢህአዲግ ውስጥ ያለ መግለጫ ሳይሆን አጠቃላይ ነባራዊ ሁኔታውን አንድ የሀገሪቷን አጠቃላይ ኢኮኖሚ አደጋ ውስጥ ቶ የሀገሪቷን በኢትዮጵያ ሀገረ መንግስት ታሪክ ይህን ያክል መዳከም ተደርጎ ተፈጥሮ አያውቅም። ይህን ያደረሰን አካል በሱ ትንኮሳ ምክንያት ይህን መግለጫ ማውጣት እንደ ማውገዝ መወቃቀስ አይንችለም። መልካም። በዚህ ደረጃ የኢህአዴግ አባል ድርጅቶች እዚሁ መድረሳችሁ መወነጃጀላቸው ኢህአዴግ ውስጥ ምን አይነት አስተላለፍ አለ ሊኖር እንችላል የሚለውን ነገር ለመገመት ያስችል፣ ካልሆነ አያስፈልግም። መልካም ለሰዓት የሚያስል አሁንም ወደ መጨረሻው ጭብጥ መንደርደር ይኖርብኛል። እንደ ክርክርነቱ ጠንከር አድርጋችሁ የምታስቧቸውን ሀሳቦች አቅርባችኋል። እስኪ ከዛ ላሻግራችሁ በመምህርነታችሁ ተማሪዎችም ተከታዮችም አሏችሁ መንገድም እንደታሳዩ ጭምር ነው። እና እንዲህ ያለው ክርክር በስሜት የሚከተሉት መንገድ ባለበትም የተሻለ አቅጣጫ መምራትን ይጠይቃልና፣ ሁለቱም መግለጫዎች ከአባሎቻቸው እስከ ሀገሪቱ መከላከያ ኃይል የፌዴራል መንግስቱንና አንዱ ለሌላው የሰጧቸውን ጨምሮ በርካታ አነጋጋሪ ሀሳቦች ቀርበዋል። በአንጻሩ በሁለቱም መግለጫዎች በሀገሪቱ ውስጥ የስጋትና ጥርጣሬ ድባብ እንደነገሰ እንመለከታለን። ለስጋቶቹም አንዱ ሌላውን በጥፋተኝነት የሚወነጅለውን ያህል የሚመሳሰሉ ሐሳቦችን እናያለን። ይሄ የአደጋ ስጋቱ በእርግጥ ተጨባጭ ከሆነ ሁለቱ ቡድኖች የሚያውቁት የሚያምኑት ከሆነ የፖለቲካ ሂሳብ ማወራረድ የሚመስለው ቆይቶ ለምን ያን አደጋ ከማስቀረት ላይ ማትኮር አልቻሉም? መቼ ነው የትኛውም መሪ ያ ህዝብ የሚመራ አካል እንደ መሪ መስራት የሚጀምረው? እንዲህ ያለውስ የተካረረ ሁኔታ ቡድናዊ ስሌትን ጨምሮ በእርግጥ ለማን ይጠቅማል? ወደ ከፋ ፍጥጫ መሸጋገር አይደለም ወይ? ከልባችሁ የየበኩላችሁን የመጨረሻ ነጥብ እንድሰጡ ልጋብዝ። አቶ ይማነ። አድማጮች፣ ክርክሩ ይቀጥላል። ሳምንት ይመለሳሉ እንግዶቻችን። ለአሁኑ ግን ተከራካሪዎቹን አቶ የማነ ካሳንና አቶ ባንታየው ሽፈራውን ለተሳትፏቸው እናመሰግናለን።